ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ጃምላይ ባሰቡ ዝፋሲካ የፍቅር ገበታ ዋላ ለገ የዛሬው የምሽቱ የሙዚቃ ሰዎች እንግዳችን እንዳልካቸው የኔሁን ነው፣ ወይ ደግሞ በፈረንጅኛ ስሙ ቱፓክ ይባላል። በቅርቡ የአውስትራሊያ ጉብኝቱን ያደርጋል። ፈርጀ ብዙ የሙዚቃ ባለሙያ በተለምዶ አዝማሪ፣ ድምፃዊ፣ ገጣሚና የባህል መሳሪያ በተለይ ደግሞ መሰንቆ ተጫዋች እንዳልካቸው የኔሁን፣ ወደ ሌላው ነገር ከመግባታችን በፊት ከፈረንጅኛውን እነሳና ቱፓክ፣ ለምንድን ነው የተባልከው? ቱፓክ የተባልኩት እናቴ ያውጥታል ነው ገጠር ገጠር ነው የተወለድኩት። እሳቸው ናቸው ቱፓክ ብለው የሰየሙ ይጎለኛል። እንደውም ቱፓክ ሻኩር ነበረ። አሁን ደግሞ ወደ ቶፊክ ሊያገኝ ነው። ወደ ምን ቶፊክ ሽኩር? አዎ፣ ቶፊክ ሽኩር እሱ ይሻላል። አገርኛም ይመስላል። በጣም ጥሩ። ቱባ ከሚለው የተወሰደ ነው። ቱባ ባህል ከሚለው የተወሰደ ነው። ያው በእንግሊዝኛ ግጥሟንት ሞካክል። አዎ፣ የኛ ጋር ቱፓክ ብለው ሰዎቹ ናቸው የሰየሙልኝ። አልበም ያወጣውበት ቦታ ዳዊት ይባላል ጣር ሙዚቃ ቤት እዛ ነው ስሙን ያገኘሁት። ወደኸዋል? ተቀብለኸዋል? አይ ገዴ ነው ስሙ እንጂ ተቀብዬው ሳይሆን የአልበም የመጠሪያ ስለ እነ ቱፓክ ስለ እነ ማይክል ስለ እኛ ገር ዘፋኞች በእንግሊዝኛ ኮምፓየር፣ በአማርኛ ደግሞ ማወዳደር ነው እንደ ሀገሬ ሰው ሰምቶ ፍርድ እንዲሰጠው እያልኩ ስለ ራፕና ስለ እንትን ሳወዳድር በዛ ቱፓክ የሚለውን ርዕስ አረገው በዛ ስሜ እየመሰላቸው ሰዎቹ ቱፓ ካሉኝ ስሜ እንዳልካቸው የኔ ሆን ለነገሩ ብዙ ጊዜ ድምፃውያን ከስማቸው ጎን ወይ ስማቸውን የሚመስል ወይም ሌላም ቢሆን ቀጠል ያደርጋሉ። ና የተለመደ ነገር ሆኗል። አንተም ተስማምተዋል። ምናልባትም በቀደመው ዘመን አዝማሪ መባሉ በራሱ ጥሩ ያልሆነ ስሜት የሚሰጥ ነበረ። ነገር ግን አዝማሪነት በውስጡ ያሉት ደግሞ ሙያ ነው ብለው በኩራት የሚናገሩት ና አንተስ አዝማሪነትን እንዴት ነው የምትገልጸው? አዝማሪነት ኩራት ነው። አዝማሪነት ብስራት ነው። አዝማሪነት ውበት ነው። አዝማሪነት ታሪክ ነው። አዝማሪነት የሀገር መገለጫ ነው። አዝማሪነት ማለት ዘመረ፣ አመሰገነ ሰብሁ በጽናጽን ሰብሁ በከበሮ ሰብሁ ወበእንዚራ ተብሎ በቅዱስ ዳዊት ላይ የተጻፈ ዘመረ፣ አመሰገነ ከሚለው የመጣ የመጽሐፍ ቅዱስ ቃል ነው። እኛ ወደ አለማዊ ሲወስዱት አባቶቻችን አዝማሪ የሚለውን ስን ያዘ አዘመረ፣ አመሰገነ ሌሎቹ ደግሞ አመሰገኑበት ቤተ ክርስቲያን ውስጥ። እኛ ደግሞ ይኸው ህብረተሰቡን እያዝናናንበት እያሰማርንበት እንገኛለን። ቀደም ሲል ገልጸህልኝ ነበር እኔ ገጠር የተወለድኩት እናቴ ነሽቱ ፓክ ብላ ያወጣችልኝ ብለህ ቀለድ ዳርጋ አልፈው ነበር። እና እዚ ወደ ኋላ መለስ ብለህ እንዳልካቸው የት ነው የተወለደው? የት ነው ያደገው? የቤተሰቡ ሁኔታ፣ የልጅነት አስተዳደጉ ምን ይመስላል? አለፋጣ ቁሳ ጥልጋና ተንከልን አለፋጣ ቁሳ ጥልጋና ተንከልን casal de Ethiopia እሸቱና ገዳው ከማይጠፋበት ከገበሬ ቤት ነው የተወለድኩት። ገበሬ ቤት ነው የተወለድኩት። አሁን ከገበሬ ቤት ነው የተወለድኩት፣ ጎንደር። በኋላ ወደ አዲስ አበባ መጥተው እንዴት ነበረው ወደ ሙዚቃ ይገባህ? ወደ አዲስ አበባ ከመጣህ በኋላ ነው ወይስ? መቼም እዛው ይመስለኛል ሙዚቃ የጀመርከው። የእናቴ ወንድም ግዛቴ ገላ የጎንደር ፋሲለደስ ክለብ ተጫዋች ነበረ። እንዲሁም ደግሞ በእናቴ በኩል ማሲንቆ የሚጫወቱ በአለፋ ጭራ፣ በጉርጓክስ በወገራ ብዙ ታላላቅ ማሲንቆ ባለሙያዎች ነበሩ። ከዛ አባቴ ደግሞ ነጋዴ ነበረ። እኔም ድማር ነው የሚፈልገው አሁን የሚኖረው አባቴ በእስራኤል ሀገር ውስጥ ሉድ በሚባል ሀገር ነው። ግማሾች ወንድሞች እህቶቼ፣ እኔም መዛ ብዙ ጊዜ እመላለሳለሁ። የቤተ እስራኤሎቹ የቤተሰብ አካል ናቸው። ያው ጎንደርና ቤተ እስራኤል፣ ኢትዮጵያና ቤተ እስራኤል ምን ልዩነት አለው? ያው ታሪክ ያለው ህዝብ ነው። እኔ በመሀል አባቴ ሲመጣ ሲመጣ ትምህርቷ ላይ ትኩረት አደርጋለሁ። ልክ ወደ እስራኤል ሀገር ሲሄድልኝ ማሲንቆ ይገዛና መገዝገዝ ነው ቁጭ ብዬ አራት አምስት ማሲንቆ ተሰብሮብኛል። በትምህርት ሰነፍ እየሆንኩኝ። ከዛ በኋላ ወንድሞቼ ወደ አለማዊ ትምህርት ቀጠሉበት፣ እኔ አቋረጥኩ። ወደ ንግድም ጀመርኩ። ከዛ በኋላ ሞካከርኩ። ከዛ አካባቢ ላይ ህዝቡም የሰጠኝ ፊድባክ የከሌ ልጅ እያለ እያከበረኝ ጥሩ ነገር ነበር። ከዛ እንደገና ወደ አዲስ አበባ መጥተው አሁን ላለሁበት ሁኔታ የህይወት ጥሪ ነው ተጠርቻለሁ። እግዚአብሔር ይመስገን። በጥበብ በረከተ ስልቷ በጠሪክ እውቀቷ ከጥፋት መልሳን ገጸ በረከቷ በጆት በመጽሐፍ በዘፈን ድራማ፣ ከአድማስ ወዲያ ማዶ በአሳባት ደምማ ብዙ ታስቃኛለሽ ጥበበኛ አይናማ። ለመሆን ፈልጌ ማኪንቆስ ጀምር ፈልጌ ነበረ ለመሆን ቴዲ አፍሮ እኔው ብኝ ቀረሁ እኔው ቴዲ ንፍሮ። E io mi arroti su quel a e የቴዲ አፍሮ አንድ ሲዲ ሲሸጥ የኔ አስር መመረቂያ እንደሆነ። በጣም ቀልደኛ ነህ። በነገራችን ላይ ብዙ ጊዜ ግጥሞችህ ቀልዳ ቀልድ ሆነው ቁም ነገር አዘል ናቸው። ወጎችን፣ ቁም ነገሮችን ታካትታለህ በሙዚቃዎችህ ውስጥ ወይም ደግሞ በግጥሞች ውስጥ ከዚሁ ከድምፃዊነቱ ወይም ከአዝማሪነቱ ባሻገር ግጥም ስራዎችንም ትሰራለህ እና በአብዛኛው ግጥሞችህ የህዝብ የሚባሉ ግጥሞችን ነው ሰብስበህ የምትሰራ ወይስ ከውስጥህ አዳዲስ ግጥሞችን እያፈለግክ ነው የምትሰራው? እኔ በራሴ በየቀሩ ነው ምሰራው። ወቅታዊ፣ ማህበራዊ፣ ኢኮኖሚያዊ ስፖርት ላይ በተለያዩ ማህበራዊ ኢሾዎች ውስጥ ነው የምዳስሰው። የህብረተሰቡ ስሜት ነው የሌላው። በዚህ በአዝማሪነት ህይወት ውስጥ የተለየ ተሰጥኦ ያለው ምንድን ነው ሰዎች በሚዝናኑበት አካባቢ ከሰዎች ግጥሞችን እየተቀበሉ ወዲያው ዜማ እየሰሩ የመዝፈን ወይም ደግሞ የማዝመር አይነት ነገሮች አሉና ለዚህም በጣም የተዋጣልህ ነህ እንዳልካቸው። እነዚህን እንዴት አድርገህ ነው ቶሎ አዋህደህ ልብ በሚነካ የግጥም ሰጪውን ስሜት በሚነካ መልክ አድርገህ የምታቀርበው እንዴት ነው? ያው ማም ሳይኮ ሳይኮ የተማረው ሰው ብቻ ሳይሆን እኛ ላይ የምንጫወጣለን። ምክንያቱም ሁለት ሶስት አንኳር ነጥቦችን ወይ አምስት ስድስት አንኳር ነጥቦችን አነሳና አንደኛው ላይ ሰውየው ይመሰታል ወይ ይስቃል ወይ ደግሞ ሲተክር ታየዋለሽ። በዛ ውስጥ እዛው ላይ ክሬት እያደረግሽ የሰውየውን ስሜት አገኘሽ ማለት ነው። እንደገና እንደዚሁ በክለብ ላይ የሚገጥሙ ገጥሞች አሉ። የምታያቸው ነገሮች ያነዛንም እያየሽ ጓደኛ ዘ ይዝናናለ ጓደኛ ታ ሚዝናናለ እንዲሁም ተመሳሽቶ የሚመጣለ ከቤቱ ያንን ሁሉ እንደየ ፍላጎቱ ገፍነን አስደስተን በግጥም አዋዝተን ዘና ግን እንልከዋለን። ሌላው ምንድን ነው? አንዳንድ ጊዜ አዝማሪ ቤት የሚሄዱ ሰዎች ያልተጠበቀ ወጪ ያውተ ሁሉ የሚመጡበት አጋጣሚ አለ። እንዳንድ አዝማሪዎች ኮርኩረው ልብንም ኮርኩረው ኪስንም የሚያስኮረኩሩ አሉ እና አንተስ በዚህ ላይ እንዴት ነህ? ከመሪዎቻችን ጀምሮ ከክፍለ ሀገር የሚመጡ በዘመናዊ ሙዚቃ ሰው እስኪ ደንሳን ይጨፍራል። ከዛ ደግሞ እስኪ አዝማሪ ቤት የሚሄድ ብሎ ይመጣል። ያን ጊዜ በቃ ውስጡን ታገኘዋለሽ። እኔ ግን ሰውየውን አስደሰተው፣ ደስ ሳለ ካለው ሊሸልመኝ ይችላል። ደስ ካላለው ደግሞ በቃ ደስ ባለው ጊዜ ደግሞ ስለምንገናኝ እንደዚህ ሸልመኝ እንደዚህ እንደዚህ ሳይሆን፣ ያው ሰውን ለማስደሰት ብቻ ነው። ይሄ የተጠራውበት ሙያ ሰውን ማስደሰት፣ ማርካት፣ ማኩራት፣ ወቅታዊ ነገሮች፣ ኢኮኖሚያዊ ነገሮች፣ ማህበራዊ ኢሹዎችን፣ ስፖርት ላይ በተለያዩ ነገር እያለ እኮ ማስደሰት እንጂ አውጣው እንትን ብለው እንደዛ እንኳን ብዙም እንደዛ ማለትም የለብኝም ባህል ስለሆነ ያው ያው ይሸልማል። ልክ ነው። ሳንቲም ባልሽው ጉዳይ አንድ ሰውዬ ማታ ሲሸልም ሲሸልም አመሸና ልክ ጠዋት ላይ ገንዘቡ አለቀ። በበለገታው መጣ የምንሰራበት ቦታ አሁን ቱፓ ካለኝ አቤት አልኩት። ከዚህ በኋላ ስለ ገንዘብ አያያዝ ስለ ገንዘብ መቋጠር ዝፈንልኝ ስለኝ፣ ሳንቲም ከሚጠፋኝ በቅድሚያ እኔ ሚድፋኝ አልኩለት። አውጥቼ ባልጋብዝ ለሰፈር መንደሬ፣ አሁን ጥሩ ዘፈን ዘፈን ኢንቨስት ባላረግሽ ለወድ ሀገሬ

በነፃ ከሆነ ድጋሜ የባሰሩኝ መጫወት መደሰት ቢያስፈልግም፣ ብላዳም ጎበዝ ተጠንቀቁ፣ ፈረንካ ማባከል ፍጹም አይገባም። ያሁን ሰመድ የሜልቦርን ገበሬ ፌስቡክ ይጠቀማል፣ የእኛ ሀገር ገበሬ ቡናውን ይለቅማል። if i together i get can't you give i መቼ ነው የሚያርፈው? የምናርስበት በሬ ያው ዘመደየ የመልበርን መዝናኛ የአድላይድ መዝናኛ ምንም የለው። አቻ ሴቶች የሚለውሱት ያስወራለ ብቻ ቁራጣ ፓንትና ጡት ማሳዣ ብቻ። እንካት ትንካ ሳይተው ደረሰና ምሳ። አይ እኔ ተቸግሬ ያኔ እንዴት ልነሳ? ያው ዘመደየ በሜልበርን ያላችሁ ኢትዮጵያውያኖች፣ አድላይድ ያላችሁ ኢትዮጵያውያኖች፣ ፐርዝ ያላችሁ ኢትዮጵያውያኖች፣ እኔም ማወዳችሁ፣ እኔም አከብራችሁ። እንዴት ከረማችሁ? እንዴት ስባጃችሁ? ማርቲን ቆይን ይዤ ዘና አላረጋችሁ? አይ ኢትዮጵያው ያው መጣ ወላቺ ያው ግን አውሮፕላን ላይ የመውጣት ሆቢ ስላለብኝ ፈረስ ብትልክልኝ በይልም፣ ዳኒ ከአውስትራሊያ ኢትዮጵያ ድረስ ፈረስ እንልካለን እንሞክራለን፣ የሰማይ ፈረስ እንልካለን። እንዳልካቸው ቀደም ሲል እስራኤል ሀገር ቆይቼ የነበረ ደጋግሜ ሄድ ነበር ብልሃል፣ ከዛም ደግሞ አሜሪካን ሀገርም ብዙ ፕሮግራሞችን እንዳቀረብ እናውቃለን። እና የሙዚቃ ስራዎችህን በውጭ ሀገር ያሉ ኢትዮጵያውያኖች እንዴት ነው የሚቀበሉት? በዚህ አጋጣሚ ደግሞ ከኢትዮጵያውያን ውጭ የሆኑ ጎብኚዎች አገር ቤትም ቢሆን የተለያየ ሀገር ሙዚቃህን እንዴት ነው የሚቀበሉ ይባሉት ቋንቋውን ባይሰሙትም የሙዚቃ የዓለም ቋንቋ ነው እና በዛም የሚግባቦህ ይመስለኛል ና እንዴት ነው እየተቀበሉ ያሉት የውጭ ሀገር ታዳሚዎችህ? ያው አሁን እንደዚህ ሚዲያ ላይ እንደምናወረው አይደለም። የምሰራቸው ስራዎች በማሲንቆ የተለያዩ አይዲያ እና የተለያየ ዜማ ስላላቸው አሁን ስለ ፌስቡክ የምሰራው አለ ስለ ዲያስፖራው የምሰራው አለ እንዲሁም በቤቴ በራሴ በኑሬ በባለቤቴ የሚደርስብኝ አንዳንድ ነገሮች አሉ በኮሜዲ ያርኩ አቀርባቸዋለሁ እንዲሁም በወጣቱ ላይ ያለው አለ በሱስ ውስጥ ላሉ ልጆች የምሰራው ነገር አለ በስራ ላይ ላሉ የድሮ ሰዎች የምሰራቸው ነገር አለ የተለያየ ነገር ነው እና ባለፈው እንዲያውም የመጀመሪያ ጉዞ ጅቡቲ ነበር ጅቡቲ ደርሼ ስመለስ ራሴን ዲያስፖራ አድርጌ ዲያስፖራ ነኝ ዲያስፖራ ሲወራ በገሬ ታሪክ የምኮራ፣ ጨለማ ቦታ የምፈራ፣ ቆንጆ ቆንጆ ሳይ የማቅራራ፣ ዲያስፖራ ነኝ። ዲያስፖራ ስል ቱፓክ አራት ዋልሽ የት ይደህ የት ከጅቡቲ መጣች ሲለኝ ፍቅር ይዞ የእኔ ሁሉ ጉራ፣ ደግሞ እኔም ብሎ ዲያስፖራ ፍቅር ይዞ የእኔ ሁሉ ጉራ፣ የመጣሁት ከጎርጎራ እዛ ጋ ግን አለሪል ዲያስፖራ መታለብ አለበት እንደ ላሜ ቦር አልኩ። የውጭ ሀገር ኢትዮጵያውያኖች እንግዲህ በእውነቱ እንደ አበባ ፈክተው የኢትዮጵያ ባህላቸውን ማሲንቆን ደግፈው ካለቻቸው ሽርፍራፊ ጊዜ ከሰሯት ገንዘብ እንዲሁም ደግሞ እኛን ለመደገፍ ልክ እኛን ሲያዩ ኢትዮጵያ ራሱ የመጣች ነው የሚመስላቸው። እውነቴን ነው የምነግርሽ፣ በጣም ውጭ ያለው ሕብረተሰብ ሰው አክባሪ ነው። በእርግጥ የእኛ ሀገር ውስጥ ላይ ያለው በየቀኑ ስለሚያገኝን አክብረንም ማለት አይደለም። ግን ውጭ ያለው ሰው ዘመናዊነት በጣም ያሸንፈው ይሆናል የሚል ስጋት ነበረኝ። ድሮ ወደ ምዕራቡ ዓለም ሙዚቃ ሂዶዋል የሚል ስጋት ነበረኝ። ግን በጣም በሚገርምሽ ሁኔታ ደግ፣ መልካምና የሞራል ድጋት የሚሰጥ ታላቅ ህዝብ ኢትዮጵያ እንዳላት የማውቀው በውጭ ያለው ኢትዮጵያዊ ነው። ግንዛቤ ይሰጣል፣ ያስተምራል፣ አይዲያ ያቀብላል። ይህ ስቃን ስትሳርሳችሁ ይነግርሻል እና ውስጤ አይወጣም ብዙ ጊዜ በጣም ብዙ ወዳጆች አሉ፣ ቁጥር ስፍር የሌላቸው እግዚአብሔር ያክብራችሁ። የአንበሳውን ድርሻ ለእናንተ ሰጥቻለሁ። እግዚአብሔር ከፍ ያርጋችሁ፣ በረከት ይስታችሁላለሁ። ቅድም ስለ ባለቤትህ ገልጽህልኝ ነበር። እስቲ ደግሞ ትንሽ ስለ ቤተሰብ ህይወትህ ደግሞ ንገረን። የሙዚቃ ስራና የትዳር ህይወት እንዴት ነው አጣጥምህ እየሄድክ ያለኸው? ለፍቅር የደከሙ ፍቅር ሲሸለሙ ለቤቴ በመልፋቴ እኔ ሽልማቴ፣ እንደዚህ አበጠ የምታዩት ፊቴ፣ እድሜ ለሚስቴ እያጮለች ነው ስገባ ከቤቴ። አሁንማ እግዚአብሔር ይመስገን። አይ ጉዴ፣ ትንሽ ቤት ሠርቼ በጣም ተደስቼ፣ ቁሳቁሱን ሁሉ በደንብ አሟልቼ ደና ሚስት ለማግኘት ብለፋ ብለፋ፣ ያው አጋር ነው እንጂ የሚስት አጋር ጠፋ። አሀ ገዳዬ አይ ጉድ። ባለፈውማ ገባሁ ራሴ ሸፍሬ ራሴ ጨፍሬ ራሴ ፈርቼ ራሴ ጋግሬ ፍቅሬን ይዤ ገባሁ ይኸው ከመንደሬ። መቼ ተዳረክ አላችሁ መቼ ተሞሽሮ ድግስ ደግሶኝ ታዲያ። በእኔ ኑሮ ድንቅ ነው። መቼም ጥያቄዎቼን አብዛኛዎቹን እየመለስክልኝ ያለኸው በግጥም ነው፣ በቅኔ ነው፣ በዘፈን ነው። እና ጥሩ ችሎታ ነው። ሙያህንም እንደ ቋንቋ እየተጠቀምክበት ነው። እና በጣም ደስ ይላል። እስቲ ስለ ነገር ገጠመኞችህ ንገረን። እንዴት ነበረ? ውጭ ሀገር ስትሄድ ምን የተለየ ነገር ያየኸው ነገር አለ? ያው ባለፈው ሱሪ ለመግዛት ፈልጌ ብርና እንግሊዘኛ ስለማይዝ ያዘኝ የወገን ቁጥር ስንት ነው ሲለኝ ከየት ሀገር መጣህ ያለኝ መስሎኝ አያን ፍሮም ኢትዮጵያ አልኩት። ከዛ በኋላ ሳን ግባ አባቀረን። አንዴ ደግሞ አሁን የኢትዮጵያ ኮሚኒቲ ደግሞ ባለፈው እጀ ነበር ወደዚህ አሁን ቅርብ ሰዓት የመጨረሻ የሰራነው ዱባይ ነው። እነ ሸዋንዳ የተለያዩ አርቲስቶች ነበሩ። እና ልክ አንዷን መስመር እ ከአኮሞዴሽን እወጣለሁ አንዷን መስመር እ ይሄዳለሁ በዛች መደዳ እቃ ጠይቃለሁ፣ ተመልሶ ወደ ቤት ነው የምገባው። ከዛ ወደ ቀኝ ወይም ወደ ግራ ከታጠፍኩ ስለሚጠፋብኝ ቱካክ በየቀኑ ይችን መስመር ትወዳታለህ እስቲ ዛሬ እንኳን ሌላ መስመር ቀይር። ምንድን ነው ቀጥ ብለ ሄደ ቀጥ ብለ ለምን ትመለሳለ ሲሉኝ የጀርሶ እንጀራ ስለበላሁ ነው፣ ወገቤ ደርቆ ነው። ማል ዞረ አልቆም ላለ ማለት ነው። ውጭ ሀገር የጀርሶ እንጀራ ነው የሚበላው ተብሎ ነው ወይስ ኢትዮጵያ ያለውን ለመግለጽ ነው? ኢትዮጵያ ነው እንጂ ኢትዮጵያ ያለው የሀገሬ ገበሬ የሀገሬን ገበሬ ስንቱን ደክሞ ለፍቶ ጥሩ ምርት አምርቶ አጋፍራ ሆነ ሰው ሆነ ከተማ ላይ ገብቶ ዋጋው እጅግ ኑሯል። በየሱቁ ላይ የደጀ ጀሶ እንጀራ እንኳን አይቀንስም ወይ? አቤት አቤት! ኧረ ሀገሬ የሰው በርበሬ ላይ ሸክላ ከማር ጋር ስኳር ከሙዝ ጋር ቅቤውን ቀላቅለ ስትወርድ የዋህ ምስኪኖችን ሕዝብ ገንዘቡን ሳትልፈው የአንዱ አብታሙ ውሻ ወድቅን ይዘርግፈው እያለ ነው። የማህበራዊ ጉዳዮችን የምትዳስስበት መንገድህ ነው ከቀልዶች ጋር። ምን ያህል ጊዜ ሰራህ በዚህ አዝማሪነት ሙያ? ስንትስ ካሴቶችን ወይም ደግሞ በዘመኑ ቋንቋ ስንት አልበሞችን ሰርተሃል እስካሁን ድረስ? እንዳልካቸው የሰራሁት አልበም እስካሁን ሶስት አልበም ነው። ግን ስንቱን አልበም ሰርቼ ስንቱን ልቶ ግጥሞ በጣም በጣም በስፋት ስለሆነ ያለኝ በኪሎ ነው። በሙያው ካለውም በሙያውም አስራ ዘጠኝ አመት ኦልሬዲ ሀያ አመት ሁኖኛል። ህፃኑ የእኔ ጀመርኩ ወደ አንድ መቶ ስልሳ አምስት እንደዚህ የመድረክ ላይ የምቀረጻቸው ዘፈኖች ምናምን እንደዚህ ቀልድ አቀልድ ነገሮች ዝም ብሎ የሚቀርጹኝም ዩቱብ ላይ ይጭኑታል። እሷ አለኝ ተዘጋጅቼ ግን በደንብ በኳሊቲ ሙድ እንደዚህ የቀረጽኩት ነገር የለኝም። ግጥሞቹ እየተቀመጡ እየተቀመጡ አሉ። ኒውትራል እያደረኳቸው ነው። ለወደፊቱ ሰራቸዋለሁ ብዬ አስባለሁ። በአልበም ደረጃም ቢሆን መጀመሪያ አልበሜ ያው ወጣት ልጅ እያለሁ የሰራሁት ነው። አሁንም በጣም ወጣት ነኝ፣ በጣም ወጣት ነኝ። ያኔ ግን ልጅ እያለሁ የሰራሁት አልበም ነው። አሁን ወጣት ነኝ። እጄ ቢቆረጥ እድሜ ነው የሚንጠባጠበው። ጓደኞቼ ኦሪት ዘፍጥረት ይሉኛል የሰሜን ኮሪያ ሚሳይል ቢተኮስ ከኔ እድሜ አይደርስም ግን እድሜና ደሞዜን ለማንም አልናገርም በነገራችን ላይ ከከተማ ወጣ ብሎ ማደግ ከተፈጥሮ ጋር ከመገናኘት አንጻር ግጥሞችን ከማፍለቅ አንጻር የሚያበረክተው አስተዋጽኦ ምን ይመስላል በአንተ ህይወት ውስጥ ጎንደር መወለድህ ጎንደር ማደግህ ለዚህ ለግጥም ችሎታ አስተዋጽኦ ያደረገልህ ይመስልሃል የገጠር ሰው ከስብዕናውና ከሃይማኖቱ ጋር ተፈጥሮን ከመሰሉ ነገሮች ጋር ነው ያደገው። በጣም ከከተማው ሰው ይልቅ የገጠሩ ሰው ለተፈጥሮ ትልቅ ቅርበት አለው። ምክንያቱም የገጠር ሰው በጣም በጣም በጣም በሚገርም ሁኔታ የሰጠን ብዙ ወግ ባህል ታሪክ ስርዓት፣ ሰዋሰው፣ ሰው ግጥሞች፣ ስንኞች አሉ። እስካሁን ድረስም ስንጠቀመባቸው የኖሩ ነው። ምክንያቱም በጦርነት ጊዜ በጦርነት ጊዜ ፉከራ እናጎራው፣ በሀዘናችን ጊዜም ግጥም እንጉርጉሮው፣ የአመት ባሉ ድልቃ ጭፈራ ጭፈራው፣ የቤተ ክርስቲያን ያሬዳዊ ዜማው፣ የሙስሊሙም ድቢ ወዳጃ መዝማው፣ የሀገሬ ባህል ስፍት ልብ የንቀማው የምንበላበት የባህል መሶቡ ደግሞ ልዩ ውበት የብሔረሰቡ የሙዚቃው ቃና አልባሳት ክዳኑ ለኩራት ይቀመጥ ይጠበቅ ለጥቅም የኢትዮጵያ ታሪክ ተዘርዝሮ አያልቅም። ተዘርዝሮ አያልቅም። ምንም ተዘርዝረን ልንጨርሰው አንችልም። በጣም እና ገጠር ማደግ በቃ ሪሊ ትክክለኛ እንደ ብረት የጠነከረ ባህል ነው። ብዙ ጊዜ በዚህ በአዝማሪ ቋንቋ ውስጥ ወይ ደግሞ በአዝማሪ ሙዚቃዎች ውስጥ የሚገለጹ ነገሮች አሉ። ቀልዶች፣ ወጎች፣ ቁም ነገሮች፣ ውስጠ ወይራ ንግግሮች ተሸፋፍነው የሚቀርቡበት ነገር አለ። ሌላው ደግሞ አይጠር የሚባሉ ቃላትን ሸፋፍኖ የማቅረብ ሁኔታም አለ። ና ይህንንስ እንዴት ነው የምትሰሩት? ህብረተሰቡስ እንዴት ነው ተቀባይነቱ? ያው በአብዛኛው ቁም ነገር አዘን ነገሮች ላይ ነው የምታተኩረው። አልፎ አልፎ ደግሞ እነዚህን ከዛም አለፍ ትላለህ እና እነዚህ ነገሮች በአብዛኛው የተለመዱ ናቸው

በደንብ ከፍ ያለ ስብዕና ያለን ስራ እንሰራለን። እንዲሁም ከተማሩ ሰዎች ጋር ስንገናኝ ደግሞ የአቅማችን ከዛም ከዛ የምንቃርናትን እውቀት ለእነሱ እንዘፍናለን። ወጣቱ ደግሞ ደስ የሚለው በቃ ልክ ያለችውን ታይም ተዝናንቶ መሄድ ስለሚፈልግ የሚፈልገውን ነገር እየነገር ነው ግን እናስተምረዋለን። በምን መልኩ ነው የምናስተምረው? እኔ ራሴ ላለው ነገራቸው ነገራቸው ና ያችን ቅን እኔ ራሴ በራሴ አውሮፕላን ተሳፈርኩኝና የማንቼን ጨዋታ ላይ ባየሁና ለጓደኞቼ ለከስተመሮቼ አንዳንድ ፎቅ አንዳንድ መኪና አሻርኳቸውና ከሰው እኩል ሆንኩኝ እድሜ ለምርካና እላቸውና እችን ነገር እንዳያረጉ እንዳይነካኩላቸዋለሁ ልክ እኔ እንትን እንደምልመትዬ ማለት ነው። የእኛ ድምፅ ራፕ ሲጠቀለል ነው የሚሉት አሁን ለምሳሌ ፈረንጆች ራፕ ሲጠቀለል እንደሚያደርጉት ሁሉ የእኛ ግጥም ደግሞ ፍሪስታይል ነው። የእኛ የአዝማሪ ግጥም በሰዓት የሚገደብ በሰዓት የሚወሰን አይደለም። እንደውም አንዳንድ ጊዜ አሁን ስለሀገራችን ሰላም ሰሞኑን እየዞርን በዩኒቨርሲቲዎች የተለያዩ ቦታዎች እንሰራ ነበርና፣ መጨረሻ ላይ ሰዓት አንድ ሰዓት ተኩል ነው የምትሰሩት ተብለን፣ ሶስት ሰዓት ልናደርገው እንችላለን። መጨረሻ ምን ተባለ? አዝማሪ እንትን በሰዓት መገደል የለበትም። ራሱ ሲበልቆ አቁም ብለው ተው። ስሜት ላይ ውኝም፣ ራሱ ሰው የሚመቸው ከሆነ እኔ ሙድ ውስጥ ገባለሁ። ከዛ በኋላ ራሴንም አላውቅም። ሰው ደስ ሲለው ሊሸልመኝ ይችላል። ደስ ያላለው ደግሞ በመቶ ብር የአስር ሺ ብር ጥፊ ይሰጠኝ ወርዳል። ተመስገነ ያጋጠመህ ሁኔታ አለ? በነገራችን ላይ መቼም ሁል ጊዜም የሙዚቃ ስራ ሲቀርብ ደጋፊ ብቻ አይደለም ተቃዋሚም ይኖራልና መድረክ ላይ ከሽልማት ይበልጥ ሌላኛው ነገር አጋጥሞ ያውቃል? እንደው ማርትዬ የለም በእኔና በሀያ ማንቅ የሚይዛል ብለሽ ነው። አንድ ጊዜ ትልልቅ በዘጠና ሳት ምረት ትልልቅ የፖለቲካ ፓርቲዎችን አስታርኪ ያለሁ በዘፈን አሁን አሜሪካ ምትኖር እህት ያለች ጠጅ የምትባል ጤዛ ፊልም ላይ እየሰራችው እሷ ቤት ዘፍን ነበርና ሁለት ትልልቅ ሲከራከሩ የነበሩ ፓርቲዎች እዛ ቤት ተገናኙና ህዝቡ ግጥም እየሰጠ እሱ በሱ መጣላት ጀመረ። እና መጨረሻ ላይ ቆምኩ፣ ምረጡኝ እኔን እኔን ከምትባባሉ ምረጡኝ፣ ምረጡኝ፣ ምረጡኝ መጣችሁ። ከቤቴ የማይጨበጥ ነው ልዩ ምልክቴ። እኔን ለመረጠ ፍጹም ያላጣሪ እሰጣችኋለሁ አስር አስር ዲግሪ። ከአስፓልቱ ላይ ስንቴ ዘርቻ በቅላለሁ፣ ውሃ በሌለበት ድልድይ ይሠራለሁ፣ ደርሙዳን በማቦል አሻግራችኋለሁ፣ ያልኩትን በሙሉ ተገብራለሁ ስል ሁሉም ስሜት ላይ የነበረውን ትኩረት ወደ እኔ የሆነና ሲያዳምጡኝ ኧረ በእናታችሁ ያለ መንጃ ፈቃድ መኪና እንድትነዱ፣ ቀይ መብራት ጥሳችሁ በደንብ እንድትሄዱ፣ ብትጠቅሙም ባትጠቅሙም ምንን የምትመርጡ፣ አልኮል ይታደላል በነጻ እንድትጠጡ። ኧረ በእናታችሁ ምረጡ ይባካችሁ፣ መሀል መርካቶ ላይ ቤንጅን ላውጣላችሁ እያልኩ ከዛ መጨረሻ ላይ በእነዚህም በእነዚህም እምነት ለዚች ሀገር እድገት ካላቸው ፍላጎት ነው እንጂ ሰሞኑን የሚከራከሩት ውስጣቸው ሲነበሩ ሲተነተን በአለም አንዱ ለአንዱ ጠላት ለመሆን አይደለም አልኩና ረዘና እንዴራው ብዬ ሰዎቹን አጨባበጥኳቸው ያን ጊዜ እኔም ተከት ያለ ገንዘብ አገኘው ሁሉም ሰው ተደስቶት ሰላም ተባብሎ ወጣ አንዳንድ የሙዚቃ እንደዚህ አይነት እና ፍጹም ኢትዮጵያ ብንሆን ጥሩ ነው። ጥያቄዎቼን ወደ ማጠቃለያ እየሄድኩ ነው። እንግዲህ ድምጻዊ እንዳልካቸው እንደሚታወቀው የሀገራችን ሁኔታ አንዴም ከፍ አንዴም ዝቅ እያለ የሚታዩ ችግሮች አሉና ቀደም ሲል አንተም ጠቀስ አድርገዋል የሙዚቃ ባለሙያዎች የሀገርን ባህልን የህብረተሰብን ማንነት የአገርን ሴቶች በማጉላት ህብረተሰቡን አንድነቱን ጠብቆ እንዲሄድ በማድረግ ደረጃ የሚያበረክቱት አስተዋጽኦ ቀላል አይደለም። አገር የሁሉም ነች፣ የሁሉም እኩል ነች። ሁሉም በየፊናው ስለ ሀገር ማበረከት አለበት እና በዚህ አጋጣሚ አንተም እንደ ሙዚቃ ባለሙያ በአሁን ሰዓት ስላለው የሀገር ሁኔታ ያለህ አስተያየት ምን ይመስላል? የሙዚቃ ባለሙያዎችስ ምን ማድረግ አለባቸው ብለህ ትገምታለህ? እኔ እንግዲህ ስለ ሀገሬ ስለ ኢትዮጵያ ምን ልረሽ ለተበደለው ህዝብ ከፊቱ መቅደም ነው። ሀሳቡን አሟልቶ ይቅር ማባባል ነው። የመንግስት መስሪያ ቤት ሰሪዎች በሙሉ ነጋዴዎች፣ ምሁሮች፣ አርቲስቶች፣ አርሶ አደሮች ሁሉ አረንን መካከር ነገር ዛሬ አትበሉ። ጉዳቱ ውድቀቱ አይደለም ለብቻ ለውዷ ኢትዮጵያ የሰላም ዳርቻ መነሳት አለብን። ስር ነቀል ዘመቻን ስር ነቀል ዘመቻ ኢትዮጵያውያኖች፣ ኢትዮጵያውያኖች በእውነቱ ኢትዮጵያውያኖች በእውነቱ አረ ምንድን ልበላችሁ በመጽሐፍ ቅዱስ በእምነት ተጽፈናል ስለ መጪ ዘመን ትንቢት ተነግፈናል ለክብሩ ማደሪያ ስጦታ ይዘናል የታቦተ ጽዮን ማደሪያ ሁነናል ወሰን የለው እውቀት የኖክን ሰጥቶናል ከአራቱን ማፍላጋት ጊዮንን አቅፈናል በነ ቅዱስ ያሬድ ዜማ አዝምረናል በነ መልከጸዲ ኦ! ለጥቁር ነጻነት ነጭን አንበርክከናል። አባቶች በታሪክ ከፍ አድርገውናል። ዛሬ ልጆች አንሰን ጎጠኛ ሆነናል። ለዚች ታላቅ ሀገር ሳንሆን ጎጠኛ ኢትዮጵያ ካማለች እና ድናትኛ እናድናትኛ እናድናትኛ ያው ዘመንዬን ያው መላ መላ

የፍቅር አምላካችን እያለልን ከላይ የአንድ አፈር ሰንደቅሻው ለምን እንለያይ? ለምን እንለያይ? ለምን እንለያይ? አማራው፣ ኦሮሞ፣ አፋሩ፣ አድየው፣ አላባው፣ ጠምባሮ፣ ወደ ወላይታ፣ ተመር ጎርጀን፣ ከፋው ጠቅላላ አንድ ላይ ሁነን አንድ ላይ ሁነን የሃይማኖት አባቶች፣ አርቲስቶች፣ ታዋቂ ግለሰቦች፣ ምሁራኖች የእናንተ ስብእና የናንተ ጥናት፣ የእናንተ እስክሪብቶ፣ የእናንተ እውቀት መስመሩና ቦታ ያላችሁበት ወሳኝ ስለሆነች መቅኔ ስላላት ታጥቀን እንነሳ። ለሰበሩ መስላለሁ። አመሰግናለሁ። እጅግ በጣም ነው የምናመሰግነው። የሙዚቃ ባለሙያ እንዳልካቸው የእኔ ይሁን እንዲሁም ወይም ደግሞ በፈረንጅኛው ስምህ ቱፓክ፣ ከኤስቢኤስ የአማርኛው ቋንቋ ፕሮግራማችን ጋር እንግዳ ሆነህ ስለቀረብክ እናመሰግንሃለን። እዚህ ሜልበርን መተህ ታዳሚዎችህን እንደምታዝናና ተስፋ እናደርጋለን። መልካም ቆይታ። መልካም ቆይታ። እንግዲህ የአገሬ ልጆች የሀገሬ ልጆች እናንተ የዋናተኞች እኛ እዚህ በዘመድ በወገን ተከበላል። እናንተ ደግሞ በባህር ተከብባቸዋል። እንግዲህ እመጣለሁ፣ አገኛቸዋለሁ። በአድላይድም፣ በሜልበርንም፣ በፈርንም ያላችሁ ኢትዮጵያውያኖች ሰላም ያገናኘን። ዳንኤልን አመሰግናለሁ። ትግራይ ኮሚኒቲ አርስቴንተናል አመሰግናለሁ። ቢኒያ ቦዶቬንም አመሰግናለሁ። እንዲሁም አውስትራሊያ ያላችሁ በሙሉ ኢትዮጵያውያኖች፣ አፍሪካውያኖች፣ እንዲሁም የዓለም ህዝቦች፣ ፈረንጆችም ፍቅሮችም

i <laughs>

እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስፔስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስፔስ አማርኛ በፌስቡክ